Bambino B-O-N-H-E-R-O <laughs> የብርሃነ መስቀሉ በሰላም አደረሳችሁ። ይህ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መስከረም 17 2013 ዓ ም መርሃ ግብር ነው። ሰላም ጤና ያስጥልኝ። ምሽቱን ኤደን ገረመው እያስተናገድኳችሁ ዘልቃለሁ። ለዛሬ የመስቀል በዓልን የሚዘክሩ ጽሑፎች፣ የአውድ ዓመት ሙዚቃዎች እንዲሁም በዚህ በስደት ዓለም ላይ ያሉ የሃይማኖት አባቶችን እንግድ አድርገናል። አብራችሁን ቆዩ። የመስቀል በዓል በኢትዮጵያ ኦርቶዶክስ ሃይማኖት ውስጥ ትልቅ ቦታ ከሚሰጣቸው ክብረ በዓላት መካከል አንዱ ነው። መስቀል የአደባባይ በዓል ሆኖ በዩኔስኮም ተመዝግቧል። ዘንድሮ ደግሞ ኮቪድ-19 ባጠላበት ሁኔታ ተከብሮ ውሏል። ይህ በዓል ሃይማኖታዊ አመጣጡ እንዴት እንደሆነ፣ በዚህ በዋሽንግተን ዲሲ እና አካባቢዋ በምን አይነት መልኩ እየተከበረ እንደሆነ የዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስተ ማርያም ዋና አስተዳዳሪ ርዕሰ ሊቃናት አብርሃም ሀብተ ሥላሴን አነጋግረናል ርዕሰ ሊቃናት አብርሃም ሀብተ ስላሴ የመስቀል ክብረ በዓልንና የደመራ አከባበርን ምሳሌ በተመለከተ ያለውን ሃይማኖታዊ አመጣጥ እንዲህ ያስረዳሉ በመጀመሪያ ለመላው ህዝበ ክርስቲያን እንኳን ለባለ መስቀሉ በሰላም አደረሳችሁ እንደዚሁም ደግሞ ከዘመነ ዮሐንስ ወደ ዘመነ ማቴዎስ እንኳን በሰላም እግዚአብሔር አሸጋገራችሁ ብዬ መልካም ምኞቴን መግለጽ እወዳለሁ። በዓለ መስቀሉን በዚህ መልኩ ማክበር የተጀመረው ዋናው ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ስጋ ለብሶ ወደዚህ ዓለም መጥቶ የእኛን ኃጢአት ለማስወገድ ከግዞት ወደ ነፃነት ከጽልመት ወደ ብርሃን ሊያሸጋግረን ስለፈለገ በመስቀል ላይ ራሱን መስዋዕት አድርጎ ሞቶ በሶስተኛው ቀን ተነስቶ ይህንን ነጻነት ስለሰጠን መስቀሉ እንግዲህ የነጻነታችን የድህነታችን ምልክት ስለሆነ ከሐዋርያት ጀምሮ መስቀሉ ይከበራል። ነገር ግን ዛሬ በምናከብረው መልኩ የተከበረበት ዋናው ምክንያት በሶስት መቶ ሀያ ሰባት አመተ ምህረት እሌኒ የምትባል የንጉሱ የቆስጠንጢኖስ እናት ራእይ አይታ ወደ ኢየሩሳሌም ተጉዛ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ከተቀበረበት ለማውጣት ፈለገች ማለት እና በቦታው ላይ ስትደርስ ግማሹ ቦታ ላይ ቤተ ጣዖት ተሰርቶበታል። ሌላው ቦታ ላይ ደግሞ አይሁድ ያው የክርስቲያን ሃይማኖት ተቃዋሚዎች ስለነበሩ ለሶስት መቶ ዓመታት ቆሻሻ ማብሰሻ አድርገውት ቆሻሻው አድጎ አድጎ አድጎ ኮረብታ ያህል ሆኖ ነበር። አሁን ንግስት ሌኒ የቆስጠንጢኖስ እናት የት እንደተቀበረ ቦታውን ስላላወቀች በቦታው የነበረውን ሊቀጳጳስ ብትጠይቅ እኔ አላውቅም፣ ነገር ግን አንድ ኪሪያኮስ የሚባል ሽማግሌ አለ። እሱ ስለዚህ አካባቢ ብዙ ታሪክ ያውቃል ብሎ ከሱ ጋር አገናኛል። ሽማግሌው ኪሪያቆስም ከአያቶቼ ከቅድመ አያቶቼ የሰማሁት ነው ብሎ የተቀበረው እዚህ ቦታ ላይ ነው ብሎ ነገራል። ነገር ግን ያንን ቆፍሮ ለማውጣት ትልቅ ስራ ስለነበረ መጀመሪያ ከላይ ያለውን ቆሻሻ ለማቃጠል እንጨት አሰብስባ እጣን በላዩ ላይ አፍስሳ እንዲቃጠል አደረገች ማለት ነው። በዚህ ጊዜ ተአምር ተገለጸ። ይኸውም ምንድን ነው? የዕጣኑ ጭስ ወደ ላይ ወደ ሰማይ ወጥቶ እንደገና ወደ ታች ቁልቁል ተመልሶ እንደ ጦር እዚያ ቦታ ላይ በመሰካት ቦታው ያ መሆኑን አመለከታት ማለት ነው። ከዚያ በኋላ ቁፋሮ ተጀመረ። በብዙ ወራት በኋላ ቁፋሮ ሲያልቅ ሶስት መስቀሎች ተገኙ። ከነዚህ መካከል እንግዲህ የጌታችን ኢየሱስ ክርስቶስ መስቀል የትኛው እንደሆነ ለማወቅ ቸገራቸው ቸገራቸው። ሊቀጳጳሱ አሁንም አንድ በሽተኛ አመጣ ማለት ነው። መጣና መስቀሉን ሲነካው ያ በሽተኛ ተፈወሰ። አንዲት መበለትም እንደዚሁ መጣ፣ መስቀሉን በመንካት ተፈወሰች። በተደጋጋሚ እውራን ዓይኖቻቸውን አበራ፣ አንካሶች እግራቸው ተስተካከለላቸው፣ ለምጻሞች ነጹ። በዚህ ምክንያት እውነተኛው አማናዊው መስቀል የትኛው እንደሆነ ከሶስቱ ተለይቶ ታወቀ ማለት ነው። ያንን መስቀል በኢየሩሳሌም ንጉሱ ቆስጠንጢኖስ ትልቅ ቤተ ክርስቲያን አሰርቶ አስቀምጦት ነበር። በኋላ ግን መስቀሉ ተቆራርጦ ለጥንታውያን አብያተ ክርስቲያናት ቢከፋፈል ይሻላል ተብሎ በአጼ ዳዊት ጊዜ ማለትም በአስራ አራተኛው መቶ ክፍለ ዘመን የመጀመሪያው አጼ ዳዊት አንደኛ ማለት ነው። በእሳቸው ጊዜ የመስቀሉ የቀኝ ጎኑ ወደ ኢትዮጵያ ሊመጣ ችሏል። ያም መስቀል ከመጣ በኋላ እኛ ኢትዮጵያውያን ደመራ እየደመርን መስቀሉን የአንድነት፣ የፍቅር፣ የሰላም፣ የነጻነት ምልክት አድርገን ማክበር ጀመርን ማለት ነው። መስቀል ከሃይማኖታዊ በዓልነቱም ባለፈ አሁን ባህላዊ እሴቶችንም ያጎናጸፈ ዓመት በዓል ነው እና እስቲ ከሱ ጋር የተያያዘ ነገር ኢትዮጵያ የነበረውን የሚያስታውሱትን፣ ወይም ደግሞ ይሄ ነገር ልዩ ያደርገዋል የሚለውን ነገር ይንገሩኝ። የመስቀል በዓል በጣም ልዩ ነው። በሀገራችን ባሉ በተለያዩ ህብረተሰቦች ውስጥ እያንዳንዱ ህብረተሰብ የራሱን ባህልና ትውፊት ከበዓለ መስቀል ጋራ አዛምዶ ያከብረዋል። ለምስ እንደዚሁም ደግሞ በትልቅ ደረጃ ይከበር የነበረው እኔም ህፃን ሆኜ በሚገባ የማውቀው በአዲስ አበባ በመስቀል አደባባይ ነው። አጼ ኃይለስላሴ በነበሩበት ሰዓት ብፁዕ ቅዱስ አቡነ ቴዎፍሎስ በነበሩበት ሰዓት እኔም ራሴ የባህታ ዲያቆን ሆኜ አስራ አንድ አመቴ እዛ ላይ መስባክ ሰብክ ያለኝ እና ልዩ የሆነ ስሜት አለው። በዓሉን ለማክበር ሰው ሁሉ ይሰበሰባል። እስከ ማታ ድረስ ደመራው ተቃጥሎ እስከሚያልቅ ይቆያሉ። እንደገና ግማሾቹ ደግሞ ቤታቸው ከሄዱ በኋላ ጠዋት ተመልሰው መጥተው በአመዱ እንደ እምነት ስለሚቆጠር በአመዱ በግንባራቸው ላይ መስቀል ይሰራል እና ሃይማኖታዊ ብቻ ሳይሆን ብሔራዊ እና ማህበራዊ ህብረተሰባዊ ትልቅ በዓል ነው። እንግዲህ ዘንድሮ ኮቪድ አስራ ዘጠኝ የራሱን ጥላ አጥልቶበታል መስቀል ላይ ምክንያቱም የአደባባይ በዓል እንደመሆኑ በየሀገራቱም በተቻለ መጠን ሰዎች ተሰብስበው በአደባባይ ነው የሚያከብሩት። ከዚህ ቀደም መስቀል በስደት አለም ላይ ያለው አከባበር ምን ይመስል ነበረ? አሁንስ ደግሞ ከኮቪድ አስራ ዘጠኝ ጋር ተያይዞ በምን አይነት መልኩ ነው እንዲከበር እናንተ የምትመክሩት? ሁለት ሺ አስራ ስምንት ለፈረንጆች አቆጣጠር እኔ ማስተዳድራት ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ለመጀመሪያ ጊዜ ፈቃድ አውጥታ ሪኖ ፓርክ በሚባል ቦታ ወደ አምስት ሺህ የሚጠጉ ሰዎች በተገኙበት ጳጳሳት፣ ካህናት፣ ዲያቆናት ብዙ ምዕመናን በተገኙበት ታላቁን በዓል በደመቀ ሁኔታ አክብረናል። ከዛ ወዲህም ደግሞ መድን ያለም ቤተ ክርስቲያን ተከብሯል። በአሁኑ ሰዓት ግን ይህ ኮቪድ ናይንቲን የሚባል ወረርሽኝ ከመጣ ወዲህ ያው በአንድ ቦታ መገኘት የሚችሉት የምዕመናን ቁጥር የተወሰነ ነው። አሁን በዋሽንግተን ዲሲ መቶ ሰው ነው። ነገር ግን ያም ችግር ሆኖብን እኛ ምክንያቱም በተለያዩ የኦርቶዶክስ አብያተ ክርስቲያናት ውስጥ ወረርሽኙ ስለተከሰተ ካህናት ጭምር የነካካቸው ስለተገኙ ስለሰማን እኛ በፈቃዳችን እስከ ኦክቶበር ሀያ ድረስ ለምእመናን ዝግ እንዲሆን አድርገናል ቤተ ክርስቲያኑ። ሆኖም ካህናትና የሰንበት ትምህርት ቤት ተማሪዎች ሆነን ካለ እግዚአብሔሩንም እናደርሳለን። ያው እንግዲህ ደግሞ እግዚአብሔር ሳይደግስ አይጣላም የሚባል ነገር አለ። ኮቪድ ናይንቲኑ መጥቶ ህዝብ በአንድ ቦታ እንዲሰበሰቡ ባያስችልም ዘመኑ የፈጠረው ቴክኖሎጂ አለ። በፌስቡክ በዩቲዩብ ይተላለፋል። እስከ ዛሬም ኮቪድ ናይንቲን ወዲህ ጀምሮ በዚሁ ብሮድካስት በማድረግ ህዝቡ በየቤቱ ወይም በየስራው ወይም በያለበት ሆኖ መከታተል ይችላል ማለት ነው። እና የዘንድሮ አከባበር ይሄ ነው። እግዚአብሔር እንግዲህ ይህንን መዓት ደግሞ አርቆልን ክፉን ጊዜ አሳልፎ ሁሉ ነገር ወደ ነበረበት ሲመለስ ካለፈው በበለጠ እናከብረዋለን ብዬ ተስፋ ነው። ከዚህ በተጨማሪ ግን ይህንን መስቀል አሁን ስናከብር እዚህ ያለን ክርስቲያኖች በእውነቱ በከባድ ልቡና ነው፣ በተረበሸ መንፈስ ነው የምናከብረው። እንደምንሰማው ከሆነ ኢትዮጵያ አሁን የመስቀል በዓል እንዳይከበር በብዙ ቦታ ክርስቲያኖች መስቀልን በዓል እንዳያከብሩ የተለያየ ጫና እየተደረገባቸው ነው። የአካል ጉዳትም እየደረሰባቸው ነው። እንዲሁም ደግሞ ሰሞኑን ክርስቲያኖች እየተገደሉ ናቸው። ቤተ ክርስቲያን እየተቃጠሉ፣ በዓል እንዳያከብሩ እየተከለከሉ ናቸው እና ይሄ ሁሉ እጅግ በጣም የሚያሳዝን ነው። የሚገርመው ቅድም ያልጠቀስኩት ነገር ምንድን ነው ንግስት ሌኒ መስቀሉን ለማውጣት የቻለችው ልጇ ቆስጠንጢኖስ ለክርስቲያኖች ነጻነት ስለሰጠ ነው። የክርስትና ሃይማኖት እንዲስፋፋ ፈቃድ ስለሰጠ ነው። ከሱ በፊት ዲዮቅልጥያኖስ የሚባል ንጉስ ነበረ። እሱ አብያተ ክርስቲያናት ይታጸዋ፣ አብያተ ጣዖታት ይትረሃዋ ማለትም ቤተ ክርስቲያኖች ይዘጉ፣ ቤተ ጣዖታት ደግሞ ይከፈቱ ብሎ አዋጅ ነግሮ ክርስቲያኖችን በይፋ የሚያሰቃይበት ዘመን ነበረ። ቆስጠንጢኖስ ሲመጣ ያ ክፉ ዘመን አብቅቶ ለክርስቲያኖች ነጻነት ተሰጠ። በዚህ ምክንያት ነው መስቀሉም ከተቀበረበት ቦታ ሊወጣ የቻለው። አሁን ግን በሀገራችን የዲዮቅልጥያኖስ ዘመን እየተመለሰ እየመጣ ነው የሚመስለኝ ነኝ። በተለይ ደግሞ የሚያሳዝነው ህዝብን መከላከል ክርስቲያኖችም ሆነ ሌሎቹ በነጻነት ሃይማኖታቸውን እንዲከታተሉ፣ ስርአተ አምልኮ እንዲፈጽሙ የማረግ ተግባሩን ረስቶ አጥፊዎችን ውስጥ ውስጡንም ሆነ አሁንማ፣ እንደውም በግልጽ ይመስላል እያገዘ ያለበት ነው። እና ስለዚህ ክርስቲያኖች ሊተባበሩ ሊደራጁ ያስፈልጋል። ሃይማኖቱን መጠበቅ አለበት። እርስ በርሱ መረዳዳት አለበት። ሀገሯ የሁሉም ናት። በኃላፊነት ላይ ያሉ የቤተ ክርስቲያንም ኃላፊዎች ሆኑ ሌሎችም፣ ምዕመናኑም፣ ተራዎቹም ከሊቅ እስከ ደቂቅ መተባበርና መደራጀት ነጻነታቸውን ማስከበር ይገባቸዋል ብዬ ነው። እማም ነው ክርስቲያኖች በዓለ መስቀልን እንዳያከብሩ የሚደረገውን ደባ እያየ ሰው ይህንን በዓለ መስቀል በደስታ ለማክበር ይቸገራል። ምንም የነጻነታችን ምልክት ቢሆን ማለት ነው። ስለዚህ ይህንን የምንለውጥበት ስራ መስራት አለብን። እምነታችንን ማጠንከር፣ አቋማችንን ማጠንከር ነው። እውነተኞች መሆን ነው። እውነትን መናገር ነው። የተቀመጥንበትንም ኃላፊነት ደግሞ መወጣት ነው። በቦታ ላይ ሆኖ እኔም ላድርግ ማለት አያዋጣም እና እግዚአብሔር አምላክ ደጉን ቀን ያምጣልን፣ ይህንንም ወረርሽኝ ከዓለም ሁሉ ያስወግድልን። እናንተም ደግሞ ይህንን ቪኦኤ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ። እግዚአብሔር ስጥልን ለዚህ ዓመት በሰላም እንዳደረሰን ለሚመጣውም ዓመት በሰላም ያደርሰን። ወስባት ለእግዚአብሔር የዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስተ ማርያም ዋና አስተዳዳሪ ርዕሰ ሊቃናት አብርሃም ሀብተ ሥላሴን እናመሰግናለን። ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት እግዚአብሔር ልጅ የነገሰበት የቦታ መጋዝ የወደቀበት። እሰይ ልበሩ ተገኘ መስሩ። በማዳመጥ ላይ ያላችሁት ጋቢና ቬን ነው። በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። የመስቀል በዓል ሲነሳ የጉራጌ ባህላዊ አከባበር ጎልቶ ይወጣል። ይህም በተመለከተ ሰፋ ያለ ዘገባ ከምሽቱ ሦስት ሰዓት ላይ ባለው በአማርኛ መርሃ ግብር ሀብታሙ ስዩም እንግዳ ጋብዟል። አሁን ግን መስቀል በሰሜኑ እና በተለያዩ የሀገራችን ክፍሎች እንዴት እንደሚከበር ከስመጥሩ የሥነ ጽሑፍ ሰው ከሐሳይ ገብረ እግዚአብሔር ኅብረ ብዕር ሁለተኛ መጽሐፍ ላይ ጥቂት ቀን ጨብ አድርጎ እንሆን ይለናል። በዓለ መስቀል ሃይማኖታዊ በዓል መሆኑ ቢታወቅም የተለያዩ የሀገራችን ብሔር ብሔረሰቦች በዓሉን በየራሳቸው ባህል ትውፊትና እምነት እያጀቡ ነው የሚያከብሩት። በሰሜኑ የሀገራችን ክፍል መንፈሳዊ ይዘቱ የገዘፈ ነው። በአንጻሩ በደቡብ ኢትዮጵያ መስቀል ከመንፈሳዊ ይዘቱ በበለጠ ባህላዊ ጎኑ ልቆ ይታያል። ለምሳሌ በጋሞና ጉራጌ ብሔረሰቦች ዘንድ የመስቀል በዓል በናፍቆትና በጉጉት የሚጠበቅ ዓመቱን በሙሉ በሥራና በተለያየ ምክንያት ተራርቀው የነበሩ ቤተሰቦች የሚገናኙበት፣ ጥላቻና መቃቃር በፍቅርና በርቅ የሚተካበት የደስታ በዓል ጭምር ነው። ሌላው ቀርቶ በጋሞ ብሔረሰብ ዘንድ በመስቀል ዋዜማ አካባቢ ለቅሶ እንኳ ቢያጋጥም አይለቀስም። በዕለቱ ከሞተም በሌሊቱ ወስደው ይቀብሩታል እንጂ ቀን ላይ አያለቅሱም። በአካባቢው መስቀል እንደ አዲስ ዓመት መጀመሪያ ተደርጎም ስለሚወሰድ ሰው ሁሉ ዓመቱን በሰላምና በደስታ ማሳለፍ እንዲችል በሚል ከዚያ በፊት የተጣላ ቢኖር እንዲታረቅ ይደረጋል። ከሁሉ የሚገርመው በመስቀል ዕለት ለእርቅ እምቢ የሚል ሰው አለመኖሩ ነው። በጋሞ ብሔረሰብ ዘንድ በመስቀል ጊዜ እርድ ማረድና አዲስ ልብስ መልበስም የግድ ነው። ጋሞች ዘንድ ለጥቅምት ያልሆነ ቀሚስ ይበጣጠስ የሚለው ተረት ትርጉም የለውም። ባይሆን ለመስቀል ያልሆነ ቀሚስ ይበጣጠስ ቢባል አባባሉ ሚዛን ሊደፋ ይችላል። በትግራይ በዕለተ መስቀል ከብቶች ከአሁን በኋላ በጋ መምጣቱ ነው፣ ሳሩ ሊደርቅ ነው በሚል ያዝናሉ ይባላል። መስቀል ማለዳ ከብቶች ከማደሪያቸው ሳይወጡ በረታቸው በራፍ ላይ ገንፎ ይገነፋና ይበላል። ደመራ እንደተለኮሰም ግንባራቸው በእበት በተለወሰ ቅቤ ይቀባል። በዋግህ ምራ ደግሞ ከብቱም ሆነ ሰው በቅቤ በተለወሰ አመድ እምብርታቸውን ይቀባሉ። በመስቀል እርድ የማረዱ ልማድ እንደ እንቁጣጣሽ ሁሉ ከኖህ ዘመን ጋር ተያይዞ የመጣ ስርዓት መሆኑን የሚናገሩ አሉ። ኖህ በእንቁጣጣሽ ቀን ለእግዚአብሔር ያቀረበው መስዋዕት የአበባ መስዋዕት ነበር። በአንጻሩ በመስቀል ዕለት የሰዋው ከእንስሳቱ መካከል ነበረ። እነዚህ ወገኖች ዛሬ ድረስ እየተሰራበት ያለው የደመራ ማብራት ሥነ ሥርዓትም ኖህ ካቀረበው የመስዋዕት ጭስ ጋር ተያይዞ የመጣ ነው ይላሉ። በብሔራዊ በዓልነት ባይሆንም መስከረም 16 ቀን በትግራይ ታስቡ ይውላል። እለቱ ጽንኤ በመባል ይታወቃል። መስከረም 16 ቀን ሰዎች ራሳቸው ላይ አሽክታስረው ስረው ሲሄዱ አይታችሁ ይሆናል። የዚህ ታሪካዊ አመጣጥ የመስቀልና ኢትዮጵያን ባንድ ወቅት አጥቅተው የነበሩት የፖርቱጊዞች ታሪክ ጋር የተያያዘ ነው። ኢትዮጵያውያን አርበኞች በፖርቱጊዞች ላይ በዕለተ መስቀል የመጨረሻ የማጥቃት እርምጃ ለመውሰድ በተዘጋጁበት ወቅት ጽናኤ ወይንም ጽና የሚል መርሆ ወይንም መፈክር ነበራቸው። ታዲያ መስከረም 16 ቀን ሁሉም አርበኞች የጽናትና የጥንካሬ ምልክት የሆናቸው ዘንድ ሁሉም በራሳቸው ላይ አሽክት ወይንም የሳር አይነት ጠመጠም፣ እግረ መንገዳቸውን እርስ በርስ ለመተዋወቅ እንደ መለያ ምልክት ተጠቀሙበት። ጽንኤ በትግራይ በከፍተኛ ደረጃ ታስቦ ይውል እንደነበረ የዚህ ጽሑፍ አቅራቢ ያስታውሳል። ዛሬም ድረስ ሁሉም ሰው አሽክት ወይንም ጽንኤን በራሱ ላይ ያስራል። ይህ ባህል በከፊል ጎንደርና ጎጃምም አለ። ከጋቢና ቬጋ ናቸው ያላችሁት ሀብታሙ ስዩምን እናመሰግናለን። አሁን ደግሞ የዋሽንግተን ዲሲና አካባቢዋ ሊቀ ጳጳስ ብጽወ ቅዱስ አቡነ ፋኑኤል የመስቀል ክብረ በዓልን አስመልክቶ ለኢትዮጵያውያን ወደ አስተላለፉት መልእክት እናልፋለን። በስምአብ ወወልድ ወመልፈስ ቅዱስ አሃዱ አምላክ አሜን። በሀገራችን ኢትዮጵያና በመላው ዓለም ለምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ ብዬ መልካም ምኞቴን እገልጣለሁ። እንግዲህ መስቀል ለእኛ ለክርስቲያኖች ሕይወታችን ነው። መስቀል መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል መከራ የተቀበለበት እሱ ስለ እኛ ሲል ቆስሎ ሞቶ እኛ ሕይወት ያገኘንበት በየትኛውም ስም ብንጠራ ለክርስቲያኖች በጠቅላላ መስቀል አርማችን፣ ምልክታችን እና ሰላማችን ነው። ሰው ከእግዚአብሔር ጋር የታረቀበት ነው። መስቀል እንግዲህ በሀገራችን ላሉት ኢትዮጵያውያን ኦርቶዶክሳውያን ወገኖቻችን፣ ልጆቻችን የማስተላልፈው መልእክት ሐዋርያው ቅዱስ ጳውሎስ እንደነገረን የኤፌሶን ምዕራፍ ሁለት ከቁጥር አስራ አራት ላይ እርሱ ሰላማችን ነውእና። ሁለቱን ያዋሃደ በአዋጅ የተነገሩትንም የትዕዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳን በስጋው ያፈረሰ ይህም ከሁለታቸው አንዱን አዲሱን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስለዚህ መስቀል አስታራቂ ነው። ዲያብሎስ ያቆመው የጠብ ግድግዳም የፈረሰው በኢየሱስ ክርስቶስ መሰቀልና መስቀል ነው። ስለዚህም ዛሬም እኛ ኢትዮጵያውያን ሀገራችን፣ እንደምታውቁት የብዙ ብሔር ብሔረሰቦች አገር ናት። ብዙ እምነቶችን የያዘች ናት። ስለዚህ ሁሉም በፍቅርና በመተሳሰብ በመረዳዳት ሊኖርባት የሚገባ መሆን ሁላችንም ልንረዳ ይገባናል። ሀገራችን ሰፊ ናት፣ ለሁላችንም አትጠበንም። ስለዚህ የጠብ ግርግዳን ዛሬም ልናፈርሰው ይገባናል። ዛሬም በቋንቋ ብዙ ሰዎች እንደሚሞቱ እናያለን። ዛሬም በሃይማኖታቸው ምክንያት ሰዎች ሲሞቱ እናያለን። ዛሬም በብሔራቸው ምክንያት ሲሞቱና ሲሰደዱ እንሰማለን። ስለዚህ እንዲህ ያለውን ክፉ ነገር ከምድራችን እንዲወገድ የሁሉም ቤተ እምነቶች ጥረት ልናደርግ፣ ህዝባችን ልናስተምር፣ ልናረጋጋው ይገባናል። መንግስትም በዚህ ጉዳይ ላይ ትኩረት ሊሰጠው ይገባል። በተለይም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዘመን ብዙ መከራዎችን ተቀብላለች። ባሳለፍነው ዓመት ብዙ ክርስቲያኖች ሞተዋል። ብዙ ምዕመናን ከንብረታቸው ተፈናቅለዋል፣ ቤታቸው ተቃጥለዋል፣ ብዙ መከራ ደርሶብናል። ስለዚህ እንዲህ አይነቱ ነገር ከምድራችን እንዲነሳ ያስፈልጋል። ለዚህ ደግሞ መንግስትም ኃላፊነቱን በሚገባ ሊወጣ ይገባዋል። አሁንም እንደምንሰማው በአንዳንድ ቦታ የመስቀል በዓል ለማክበር ችግር እየተፈጠረ እንዳለ በተለያየ ቦታ ያሉ በተዋረድ ያሉ ባለስልጣናት ጋር ሰጣገባ እንዳለ እየሰማንና ልባችን በዚህም እያዘነ ስለሆነ እውነቱ መስቀል አስታራቂ መስቀል የእርቅ ምልክት እንጂ መስቀል የጭቅጭቅ የመለያ ምልክት ሊሆን አይገባውም። የመስቀልን በዓል በደስታ ልናከብረው እንጂ በስጋት ልናከብረው አይገባም። ይህንን አውቀን ለጥፋት የተነሳችው ሀይላትም ሀይሎችም ካላችሁ፣ ግለሰቦችም ካላችሁ ወደ ልቡናችሁ እንድትመለሱ ጥሬን አቀርባለሁኝ። ስለዚህ ሁሉም በፍቅርና በህብረት ሆኖ ሊኖርባት የተሰጠችን ምድር ነች። በተለይም ይህች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢትዮጵያን ኢትዮጵያ አሰኝታ ያቆመች ያኖረች ባለውለታ ስለሆነች በገዛ ምድሯ ላይ በገዛ ልጆች وأن يكون هناك أيضاً سيكون هناك أيضاً سيكون هناك أيضاً سيكون هناك ስለዚህ በነፃነቱ ሃይማኖቱን ሊያመልክ ስርዓቱን ሊፈጽም ይገባዋል እና እነዚህ ነገሮች በዓላት በመጡ ቁጥር፣ መስቀል በመጣ ቁጥር፣ ጥምቀት በመጣ ቁጥር ስጋት መሆን የለበትም። ስለዚህ ይህን ሁሉም ሰው ወደ ልቦናው እንዲመለስ በዚህ አጋጣሚ አደራ እላለሁ። ኢትዮጵያ የፍቅር ሀገር ናት፣ የፍቅር ህዝብ ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው ህዝብ በሙሉ የፍቅር ህዝብ ነው። ሁላችንም በጸሎት በጾም በህብረት በመደማመጥ ይህንን የተዘራ ክፉ ዘር ልንለቅል ይገባናል እና ከሃይማኖታዊ በዓልነቱ ደግሞ አልፎ በባህል ደረጃ ሁሉ በዩኔስኮ የተመዘገበ ታላቅ በዓል ነው። ስለዚህ በክርስትና እምነት ውስጥ የሌሉ ሁሉ ይሄ በዓል የጋራ በዓላችን እኮ። ይሄ ሀገራዊ በዓል ነው። ይሄ ዓለም አቀፍ በዓል ነው። ኢትዮጵያ ብቻዋን የምታከብረው ሳይሆን ዓለም የሚያከብረው በዓል ስለሆነ በፍቅርና በመተሳሰብ እንዲከበር ሁሉም መንግስትም፣ ቤተ እምነቶችም፣ ህዝቡም የየራሱን አስተዋጽኦ ሊያደርግ ይገባዋል ብዬ እላለሁ። Mano...

አድማጮች ለምሽቱ የያዝንላችሁን ጥንቅሮች እዚህ ላይ አጠናቀቅን። አስተናጋጃችሁ ኤደን ገረመው ነበርኩ፣ አቀናባሪያችን ደግሞ ኤልያስ አስማረ። በድጋሚ መልካም የመስቀል በዓልን ተመኝተን በዚሁ እንሰናበታለን። ደናደሩ I'm just i for